ከአራት ዓመታት በፊት ማርታ ፀሐይ ወደ አሜሪካ ምድር መጥታ ነበረ። ብቻዋን አልነበረችም ከኢትዮጵያ ከተመረጡ አስራ ሶስት ወጣቶች እንዲሁም ከመላው የአፍሪቃ አህጉር ከተውጣጡ ወጣቶች ጋር ጭምር እንጂ። የሊደርሽፕ ፕሮግራም ነበር። ስድስት ሳምንት አካባቢ እኔ ኒውዮርክ ዋግነር ኮሌጅ የሚባል ነበረ የተከታተልኩትና፣ ስድስት ሳምንት የሊደርሽፕ ችሎታችንን ለማብቃት የሚያስችለ የተለያዩ ፕሮግራሞች ላይ ስንሳተፍ ነበረ። ከዛ በኋላ ደግሞ የፕሬዚደንሻል ሰሚት ነበረ ከፕሬዚዳንት ኦባማ ጋር ፕሮግራም ነበረም። የአራት ቀን ፕሮግራም ነበር አጠቃላይ። አንደኛው ፕሮግራም የአንድ ቀን ፕሮግራም ተቀራራቢ ኤክስፔሪንስ ካላቸው ወጣቶች ጋር የተለያዩ ኤሪያዎች ላይ ምን እንዲያካበልበት ፕሮግራም ነበረ። ማርታ የአሜሪካ ቆይታዋን አጠናቃ ወደ ሀገር ቤት የተመለሰችውም ከኃላፊነት ጋር ነበር የያሌ ወጣት መሪዎች የጉድኝት መርሃ ግብር የምስራቅ አፍሪካ ክንፍ የቦርድ አባላት እንዲሆኑ ከተመረጡት መካከል አንዷ በመሆኗ መርሃ ግብሩ መጻኢ ዘመኑ ምን መምሰል እንዳለበት ምን ማሻሻል እንደሚኖርበት የማማከር ሥራ ሠርታለች። የቀሰመችውን የሥራ አመራር ክህሎት የበለጠ በተግባር ያሳየችበትን እንቅስቃሴ የጀመረችው ግን ዳካር ሴኔጋል ላይ የተካሄደውን የሥነ ተዋልዶ የጤና ጉባኤ ከታደመች በኋላ ነው። የእጅ ስልኮችን በመጠቀም ለዩኒቨርሲቲ ተማሪዎች የሥነ ተዋልዶ ጤናን የሚመለከቱ መረጃዎችን ለማዳረስ ነበር የወጠነችው። አዲስ ኢኖቬቲቭ የሆኑ አይዲያዎች ሲመጡ ያለ መድፈር ነገር አለ። ኢን ጀነራል ኢትዮጵያ ውስጥ ሌላም ሀገር ላይም የተሞከረ ነገር ነው መተግበር የምንፈልገው እና ብዙም ተቀባይነት አላገኘም ነበረ። አጋጣሚ የሆነው ዩስ ሻምፒዮን ኢኒሽቲቭ የሚባል ፕሮግራም ለመጀመሪያ ጊዜ ከኢትዮጵያ፣ ከአሜሪካ፣ ከኢንዲያ እና ከፓኪስታን የስነ ተዋልዶ ጤና ላይ እየሰሩ ያሉ ወጣቶችን የዩስ ሻምፒዮን ብለው ፕሮግራም ዴቨሎፕ አድርገው ነበር እና እዛ ላይ ከሶስት ኢትዮጵያ የሚወክለው ከሄዱ ወጣቶች መካከል አንዷ ነበርኩ። በተለይም የስነ ተዋልዶ ጤና ላይ ያለውን ችግር የሚፈታ ፕሮግራም እንድንቀርብ ፕሮጀክት እንድናቀርብ ነበር የተጠየቅነው እና ይህን ብዙ ጊዜ ምንም ድጋፍ ያላገኘበትን አይዲያ የቀርሼ አቀረብኩላቸው። የአስራ ሁለት ሺህ ዶላር ሽልማት ወይም አዋርድ አገኘው። የስነ ተዋልዶ ጤና ትምህርትን በእጅ ስልኮች የሚያዳርሰው መርሃ ግብር ለአንድ አመት የቆየ ነበረ። ሶስት ነገሮችን ነው ለማገናኘት የሞከር ነው። የስነ ተዋልዶ ጤና ችግር አለ፣ ኢንፎርሜሽን ማጣት ምክንያት የሚመጣ በተለያዩ ችግሮች ግን ሜንሊ በኢንፎርሜሽን አማጣት የሚመጡ የተለያዩ የስነ ተዋልዶ ጤና ችግሮች አሉ። ሞባይል ቴክኖሎጂን ሊንክ ለማድረግ ሞከር። በዋነኝነት የፕሮግራሙ አላማ የነበረው የስነ ተዋልዶ ጤና መረጃ ለተማሪዎች ማቅረብ ነው። መጀመሪያ ላይ ፕላናችን የነበረው ሶስት ሺ ሁለት መቶ የሚደርሱ ተማሪዎችን መድረስ ነበር። ግን በተለያዩ ምክንያቶች ቻሌንጆች ምክንያት ወደ ሁለት ሺ አምስት መቶ የሚደርሱ ተማሪዎችን በዚህ ፕሮግራም መድረስ ችለናል ማለት ነው። ሁለት ሺ አምስት መቶ እንግዲህ ወደ በብዛት ወንድ ተማሪዎች ናቸው ፕሮግራሙ ላይ የተሳተፉት። ወደ ሀምሳ ዘጠኝ ፐርሰንት የሚሆኑት የወንድ ተሳታፊዎች ናቸው ፕሮጀክት ላይ የነበሩት። ከዛ በተጨማሪ ደግሞ ሴቶቹ አርባ አንድ ፐርሰንት አካባቢ ነበር። ከስነ ተዋልዶ ጤና ትምህርት በተጨማሪ ለወጣቶች በአቅራቢያቸው የሚገኙ የጤና ማዕከሎችን የሚጠቁመው መርሃ ግብሩ በዩኒቨርሲቲ ውስጥ በሚማሩ ተማሪዎች ዘንድ መልካም ለውጥ እንዳመጣ ማርታ ትናገራለች ተማሪዎች ለእነሱ በሚመች መንገድ መረጃ እንዲደርሳቸው አድርገናል። ውጤቱን ለማየት አሰስ ስናደርግ ያየነው ነገር አንደኛው ተማሪዎች ምን ያህል እውቀት ጨምሮላቸዋል የሚለው ነው። ቅድም እንደገለጽኩልህ ጥያቄና መልስ ስንጠይቅ ምንድን ነው ስናደርግ የነበረው መጀመሪያ ላይ የተጠየቁ ጥያቄዎች ጥያቄ እንጠይቃለን፣ ለተማሪዎች እንጠይቃለን፣ እንዲሳተፉ እናደርጋለን። ከዛ በኋላ መልሱን እንልክላቸዋለን ትክክለኛው መልስ የጥያቄውን እንዲያውቁት ማለት ነው። ምንድነው ከሆነ ጊዜ በኋላ ስናደርግ የነበረው ያንን ተመሳሳይ ጥያቄ ተማሪዎችን እንጠይቃለን። ምናልባት ምን ያህል የኛ ፕሮግራም ምን ያህል ውጤት አምጥቷል የሚለውን ለማየት ማለት ነው። ያ የሚያሳየን እንግዲህ ኦልሞስት ወደ ስልሳ ፐርሰንት እውቀት እንዲጨምርላቸው አድርጓል ማለት ነው። ማርታ ጸሐይ አሁን ላይ ደግሞ ፊትዋን ወደ ሌላ የቴክኖሎጂ መስክ አዙራለች። እኔ ቴክኖሎጂ ወደ ማህበረሰቡ መቅረብ አለበት ብዬ አስባለሁ የማህበረሰቡን ችግር በየቀኑ ዴይ ቱ ዴይ የምናደርጋቸውን ነገሮች ቴክኖሎጂ መፍታት የሚችላቸው ነገሮች አሉና እስፔሻሊ ማጆሪቲው በአብዛኛው ሕዝብ የሚኖረው በገጠሪቷ ኢትዮጵያ ነው እና የገጠሪቷ ኢትዮጵያ ሕዝብ ከቴክኖሎጂ ጋር ተቀራርቦ ያሉትን ችግሮች አድሬስ የሚያደርግ የቴክኖሎጂ ፕሮግራም ቢኖረኝ ደስ ይለኛል። ቅርብ ጊዜ እንጌጅ ያደረግኩበት ፕሮግራም ምንድን ነው የሶላር ፓምፕ ለገበሬዎች እንዲቀርብ እንዲዳረስ የማድረግ ስራ እየሰራ ነው። የመጪው ዘመን ዕቅዷ መካከል አንዱ ቀደም ብላይ ጀምረችው የስነ ተዋልዶ ጤና የስልክ መርሃ ግብር በተለያዩ ዩኒቨርሲቲዎች ማዳረስ መሆኑን የነገረችን ማርታ ፀሐይ መርሃ ግብሩን ከሚደግፉት ተቋማት አበረታች ምላሽ በማግኘቷ አልሟ ሳይዘገይ እውን እንደሚሆን ተስፋ ሰንቃለች። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።